የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪዮ አድማጮች፣ የዛሬ አርብ ታህሳስ 10 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ኢትዮጵያ የመጀመሪያ የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች። ኢቲአርኤስኤስ አንድ የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ለማለት ወዳለሁ። ኢቲአርኤስኤስ አንድ የተሰኘውን ሳተላይት የተመለከተ ዝርዝር ዘገባ ቆየት ብለን እናስደምጣችኋለን። የአርብ የጋቢና ጥበብ እንግዳም አለን። አንኩራኛ እንግዲህ መቆራኘት የሚለው ሀሳብ ከጥቂት አመታት በፊት በንግስት ዘውዲቱ በአጼ ምኒልክ እንደዚሁም በልጅ እያሱ ዘመን እስከ ኃይለስላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። የቁራኛዬ ፊልም ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ነው። ይዘነው እንመለሳለን። በማህበራዊ ድረገጾች ላይ የተሰባሰቡ የቮልስዋግን መኪና አፍቃሪዎች በነገው ዕለት በአካል ተገናኝተው ለመተዋወቅ፣ ከቮልስ መኪናዎች ጋር ያላቸውን ትዝታዎች ለመጋራት አቅደዋል። ዝርዝሩን እናሰማችኋለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቶ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን አጫጭር ዜናዎች እናስደምጣችሁ። የቻይና ዜናዎቹ ጋር ተመልሰን መጥተናል። የቻይና ልዑካን ወደ ትግራይ እንዳይሄዱ በፌዴራል መንግስት ተከለከሉ ሲል የትግራይ ክልላዊ መንግስት ከሰሰ። የትግራይ ክልል የሕዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ለአሜሪካ ድምጽ እንደተናገሩት ከትላንትና በስቲያ ለስራ ጉብኝት የቻይና የሻንሲ ግዛት ልዑካን ከአዲስ አበባ ወደ መቀለ ሊያደርጉት የነበሩትን ጉዞ ከቦሌ ዓለም አቀፍ አውሮፕላን ማረፊያ እንዲመለሱ ተደርጓል ሲሉ ገልጸዋል። ጉዞው የውጭ ጉዳይ ሚኒስቴር የሚያውቀው ነበር ያሉት ኃላፊዋ ይህንን በትግራይ ላይ በተደጋጋሚ የሚደረግ ዘመቻ አካል ነው ሲሉ ጠርተውታል። በጉዳዩ ላይ የውጭ ጉዳይ ሚኒስቴር ምላሽ ለማግኘት በተደጋጋሚ በስልክ ያደረግነው ጥረት አልተሳካም። ዘገባውን ያደረሰን ሙልጌታ ጽብሃ ነው። የምንፈልጋት ኢትዮጵያ በ2032 በሚል ርዕስ የውይይት መድረክ ትናንትና በአዲስ አበባ ተካሂዷል። ይህ የውይይት መድረክ የተዘጋጀው በዴስቲኒ ኢትዮጵያ ኢኒሺየቲቭ ነው። መድረኩ የሀገሪቱን የፖለቲካ ፓርቲዎችና የፖለቲካ መብት አቀንቃኞችን በማቀራረብ የወደፊት የሀገሪቱ ጣፋንታ ላይ ውይይትን የከፈተ ነው። የትናንትናው መድረክ የብዙሀን መገናኛዎችም ስለ ጉዳዩ ግንዛቤ እንዲኖራቸው ታስቦ የተዘጋጀ መሆኑን የኢኒሽቲቭ አስተባባሪ አቶ ንጉሱ አክሊሉ ገልጸዋል። ይህ የዚህ የደስቲኒ ኢትዮጵያ ኢኒሽቲቭ ዋና ዓላማ ሁሉም የሚመኛትን ኢትዮጵያ እንድትኖር በአብሮነትና በመቀራረብ ውስጥ ያለውን የልብ ጆሮ የመክፈት ኃይልን ያመላከተ ነው ሲሉ አቶ ንጉሱት ተናግሯል። በመድረኩ ላይም ከተለያዩ የብዙሃን መገናኛዎች ባለሙያዎችና የኦሮሞ ተፎካካሪ ፓርቲ ተወካዮች ተሳታፊዎች እንደነበሩ ተገልጿል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። በግዙፉ የኬንያ ዳዳብ የስደተኞች ካምፕ የሚኖሩ ሶማሊያውያንና ደቡብ ሱዳናውያን ስደተኞች ኑሮአችንን ለመቀየር እንድንችል የተሻለ የመዘዋወር ነፃነት ልናገኝ ይገባል፣ ከለጋሾችም ቀጣይነት ያለው የመቋቋሚያ ድጋፍ ያስፈልገናል ሲሉ አሳስበዋል። በዚህ ሳምንት ጀነቫ ላይ በተካሄደው የዓለም የስደተኞች ጉዳይ ጉባኤ ላይ ከተካፈሉ ስደተኞች አንዱ መሐመድ አብዲሰላም ባሰማው ንግግር ክፍት በሆነ ውህኒ ቤት ውስጥ ነው የምንኖረው። ተዘዋውረን ስራ እንዳንፈልግ ህጋዊ ወረቀት የለንም። ነፃነት እንዲሰማን ያለ ፍርሃት እንድንዘዋወር እንፈልጋለን ብሏል። የናይጄሪያ የምክር ቤት አባላት በኢንተርኔት የሚወጡና በማህበራዊ መገናኛዎች የሚዘዋወሩ ንግግሮችን ለመቆጣጠር የታለሙ ሁለት ረቂቅ ህጎች ላይ እየተነጋገሩ መሆናቸው ተገለጸ። የቀረቡት ህጎች ደጋፊዎች የጥላቻ ንግግሮችና የሀሰት ወሬዎችን መዛመት የሚያስወግዱ እንደሆኑ ይናገራሉ። ተቃዋሚዎች ደግሞ የመናገር ነጻነትን ያፍናሉ፣ የመንግስት ፖሊሲዎችን መንቀፍ በወንጀል እንዲያስጠይቅ ያደርጋሉ ብለዋል። በሚቀጥለው የካቲት ወር ካሜሩን ውስጥ በሚካሄደው ክልላዊና ምክር ቤታዊ ምርጫዎች ለመወዳደር የቀረቡ የእንግሊዝኛ ተናጋሪው ክፍለ ግዛት እጩዎች ከተገንጣዮች በኩል በሚሰነዘርባቸው ዛቻና በንብረቶቻቸው ላይ ጥቃት እየደረሰ በመሆኑ ብዙዎቹ ከምክር ቤት አባልነት መልቀቃቸው ተገለጸ። የአንዳንዶቹ እጩዎች ቤቶች ወድመዋል፣ የት እንደደረሱ የማይታወቁም እንዳሉባቸው ተገልጿል። ተገንጣዮቹ ተዋጊዎች የእኛ ግዛት በሚሉት እንግሊዝኛ ተናጋሪው የሀገሪቱ ክፍል ምርጫ እንዲካሄድ እንደማይፈቅዱ በ ማህበራዊ መገናኛዎች ሲያስታውቁ ቆይተዋል። አድማጮች፣ ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚው የዕለት ኑርሳችንን እናስደምጣችሁ። ኢትዮጵያ የመጀመሪያ ኢቲአርኤስኤስ አንድ የተሰኘውን የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች። እስክንድር ፍሬው ዝርዝሩን ያሰማናል። ከባህር ጠለል በላይ 3200 ሜትር ከፍታ ላይ የሚገኘው የእንጦጦ ቅዝቃዜና ብርድ ያልበገራቸው በድቅድቅ ጨለማ የመጡ በዚያ በሚገኘው የመከታተያና ምርምር ማዕከል የተሰባሰቡ ዜጎች ስሜት የዛሬው አጠቃላይ ደባብ መገለጫ ነው። አብረን እየተጓዝን ነው። እንኳን ደሳለን እንኳን ደሳላችን። ሰባ ሁለት ኪሎ ግራም እንደምትመዝን የተገለጸው ኢቲአርኤስኤስ ዜሮ አንድ ሳተላይት ቻይና ከሚገኝ ማምጠቂያ ጣቢያ ወደ ህዋይ የተላከችው ዛሬ ማለዳ ነው። ስምንት ሚሊዮን ዶላር ወጥቶባታል። አብዛኛው ማለትም ስድስት ሚሊዮን ዶላሩ በቻይና የተሸፈነ ነው። የዛሬው የደስታ ስሜት መነሻ ግን እንደዚህ አይነት ዝርዝር ነጥቦች አይደሉም። ዋናው ጉዳይ የባለቤትነት የቴክኖሎጂ ሽግግር ጠቀሜታ ይመስላል። ኢትዮጵያ የራሴ የምትላት በስሟ የምትጠራ ሳተላይት ባለቤት ሆናለች። መቆጣጠሪያውንም እዚሁ እንጦጦ ገንብታለች። መሰረቱ ተጥሏል ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ መኮንን። በእንጦጦ በተዘጋጀው ስነ ስርዓት ላይ ባደረጉት ንግግር ኢቲአርኤስኤስ አንድ የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ይህ የቴክኖሎጂ ልማትና ለሀገራችን ኢትዮጵያ የዘገየ ካልሆነ በስተቀር እጅግ በጣም ወቅታዊና አስፈላጊ ነው። ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምፅ ሲናገሩም የሳተላይት ባለቤት የሆኑ ሀገራትን ጎራ የተቀላቀለችው ኢትዮጵያ ከዘርፉ የበለጠ ለመጠቀም እንደምትሰራ አብራርተዋል። ዞሮ ያው ወደዚህ ደረጃ በመንግስት

ሳተላይት ማምጠቅን ጨምሮ ከህዋ ሳይንስ ጋር የተገናኙ ስራዎችን በበላይነት የሚመራው በኢኖቬሽንና ቴክኖሎጂ ሚኒስቴር ስር የሚገኘው የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ነው። ከመንግስት ጎን ለጎንና አንዳንዴም ከመንግስት ቀድመው ግን የህዋ ሳይንስ ዘርፍ ትኩረት እንዲሰጠው የጣሩ ደጋፊዎችን ያፈሩና ወደፊት እንዲራመድ የሰሩ ኢትዮጵያውያን አሉ። በእንጦጦ የተካሄደው ስነ ሥርዓት የክብር እንግዳ ምክትል ጠቅላይ ሚኒስትር ደመቀ መኮንን ራሳቸው በተለይ የቀድሞውን ከፍተኛ ባለስልጣን አቶ ተፈራ ዋልዋን በስም ጠቅሰዋል። በአቶ ተፈራ ጥረት የተቋቋመው የኢትዮጵያ ስፔስ ሳይንስ ሶሳይቲ አባል ከሆኑት አንዱ ደግሞ የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው ናቸው። የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ባለቤት የዚህ እንቅስቃሴ ዋነኛ የገንዘብ ምንጭ እንደነበሩ በማስታወስ ይጀምራሉ። ብዙ ሰዎች ተካፍለዋል ለብዙ አመት። ከነዚህ ውስጥ አንዱ ሼክ መሀመድ ናቸው። ሼክ መሀመድ ይሄን ኦብዘርቫተሪ የሚድሮክ ኢትዮጵያ ግሩፕ ባለቤት ማለት ነው። ባለቤት ከስር ጀምሮ ክቡር አቶ ተፈራ ዋሉ ዋጋ በመሆን የሳይንሱ አካል ናቸው። አባል ናቸው የኢትዮጵያ ስፔስ ሳይንስ ሶሳይቲን ይደግፉ ይደግፋሉ። አባላቸው እኔም አባል ነኝ እና እዚህ ብን ደርሰው ማየታችን እጅግ በጣም ደስ ደስ የሚል ነው። ወደፊትም ደግሞ ወጣቶቻችን ይህን በመጠቀም እውቀቱ ወደዚህ ይመጣል። ኖሌጁ ወንት እውቀቱ ወደዚህ ይመጣል። ያን እውቀት በመጠቀም ደግሞ ወደፊት ማየት የሚገባን ራሳችን ሳተላይት ሰርተን ከዚያው አምርተን የምንተኩስበት ጊዜ ይመጣል ብዬ አስባለሁ። ዶክተር ደርጋሱ እርስዎ ለሙያው ቅርብ ነት፣ ለህዋ ሳይንስ ከዛ አንጻር ምን ክፍተት ነው የምትደፍነው? አሁንች ሳተላይት መጠቀች ኢትዮጵያ ውስጥ የነበሩት ቅድም አሁን ለምሳሌ የሰው ሳተላይት ከምንጠቀም የራሳችንን በመጠቀም ብለዋል። አሁ እንዴት ነው ማንኛውም ኮሚኒኬሽን እንደምታውቀው ከመሬት ሳተላይት ዲሽ ይነሳና ወደ ሰማይ ከሄደ በኋላ እንደገና ከዛ ነጥሮ ነው ኢንፎርሜሽን የምናገኘው፣ መረጃ የሚገኘው። ከዚህ አሜሪካ አንድ ሰው ጋር በሞባይል ለመነጋገር ብፈልግ ከዚህ የሚሰጠው መልእክት ወደ ሰማይ ሄደው ከዛ ደግሞ እንደገና በሳተላይት ወደዛ ተወርሮ ነው። ስለ ሳተላይ የምንላቸው ከአየር ላይ የተንጠለጠሉት በሙሉ አንዳንዶቹ እንዲያውም ልትከራያቸው የምትችላቸው ነገሮች አሏቸው እንደ ፖስታ ቤት ማለት ነው። ስለዚህ ከፍተኛ የሆነ ወጪ እያወጣን ነው እያምናለው። ለአንዳንዶች ለምናረጋቸው ነገሮች ያንን ያስቀርልናል። ሁለተኛ ሳይንሱ እያደገ ይሄዳል። መጨረሻ ላይ ሌላው ዓለም እንደሚያደርገው እኛም ሰማይ ላይ ከመካፈሉ ለእድገታችን እጅግ በጣም አስፈላጊ ነው። ይሄ አንዳንዶች ቦታ ለመያዝ ነው ይላሉ። አንዳንዱ አክቲቭ ሳተላይት ናቸው ወይም ስራ የምትጀምር ናቸው ሊያሆኑ ይላሉ። አሁን እርስዎ እንደ ባለሙያ ምንድን ነው አሁን? የለም ቦታ ለመያዝ ማንኛውም ሰው ቦታ መያዝ ይኖርበታል። ከላይ እነዚህ ሰማይ ላይ ያሉ በእያንዳንዳቸው በእያንዳንዳቸው ኦርቢት ይዞራሉ። እኔ በአንድ ጊዜ እንደዚሁ ሼክ መሀመድ የተካፈሉበት አንድ ሳተላይት ደቡብ አሜሪካ ውስጥ እጄ እንደዚሁ ተካፍ ያሉ ወደ ሰማይ ሲሄድ አንድ የተወሰነ ኦርቢት ላይ ትሽከረከራለች። ለእኛ የሚያስፈልገውን ኢንፎርሜሽን ትሰጣለች። መሬት ላይ ያሉትኛ መሀንዲሶች በሚያስፈልገው መስመ ቦታ ጥሮታል ምንፈልገው እንዴታ እናገኘው። አሁን ለምሳሌ ዝናብ በዚህን ቀን ይመጣል፣ ጎርፍ በዚህ ይመጣል እያል ከሌላ በኩል መረጃ ነበር ብናገኝ። አሁን ግን ቀጥታ ራሳችን ማግኘት እንችላለን ማለት ነው። ይሄ እዚህ አይነት ሳተላይት ነው። ወደፊት ደግሞ ሌላ አይነት ተልቆ ያላቸው ሳተላይቶች እያመረትን ነው ይትኛል። ስለዚህ ጅማሮ እጅግ በጣም የሚያስፈልግ ነው። አንዳንድ ሰዎች ምናልባት በአሁኑ ጊዜ ሳይንስ መድረስ ትክክል ነው ወይ ሌላ ችግር የለም ብሎ ያስባሉ። አይደለም ችግር አለ ብለህ ሳይንሱ ጋር ትካፈልም ማለት አይደለምና እጅግ በጣም አይን ከፋጅ ነው፣ በተለይ ለወጣቱ። ታዋቂው ድምጻዊ ሚካኤል በላይነህም ከነዚህ የስፔስ ሳይንስ ሶሳይቲ አባላት አንዱ ነው። በጣም ብዙ ሰው እንግዲህ ለኛ ምን ያደርጋል፣ ምክንያቱም ብዙ ያላሟላ ነው ነገር ያለ ይመስላል። እንደዚህ ነው ስራ ነገር ተሟል አይደለም እና ሳተላይት ላይ ምልከታችንን ራሱ ማድረጉ አንድ ሌላ መስመር ነው። ሁሉም በየዘርፉ እንግዲህ እንደዚህ አይነት ጥረት ሲያደርግ ያንዳንዳችን ትልቅ ውጤት እናመጣለን ማለት ነው። የቲአርኤስኤስ አንድ ሳተላይት በስኬት ህዋ መድረሷንና የኢትዮጵያን ምድር መቃኘት መጀመሯን የኢኖቬሽንና ቴክኖሎጂ ሚኒስቴር በስልክ የጽሑፍ መልእክት አስታውቋል። ኢቲአርኤስኤስ አንድ የተልዕኮ ሳተላይት መሆኗ የአየር ሁኔታና የግብርና መረጃዎችን እንደምታቀብል ምስሎችንም እንደምትልክም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ከቅርብ ጊዜያት ወዲህ ተሰርተው የብዙሃን መነጋገሪያ ከሆኑት ፊልሞች መካከል አንዱ ነው ቁራኛዬ። ከሰሞኑ ፊልሙ በሰሜን አሜሪካ ዋሽንግተን ዲሲ ላንድማርክ ሲኒማ በኒውዮርክ ኮሎምቢያ ዩኒቨርስቲዎች ውስጥም ታይቷል። ከተመልካቾች ጋርም ውይይት ተደርጎበታል። ይህንን የሚመለከቱ ጥያቄዎችን ለማንሳት ከፊልም ጥበብ ጋር የሚዛመዱ ሀሳቦችንም ለመምዘዝ ሀብታሙ ስዩም ከፊልሙ ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ጋር አጭር ቆይታ አድርጓል። ቆይታቸው የሚጀምረው ዶክተር ሞገስ የፊልሙን ይዘት ከሚያብራሩበት ነው። ቁራኛ ፊልም እንግዲህ ከስሙ ስንነሳ ቁራኛ ከሚለው ሀሳብን የተነሳው ቁራኛ እንግዲህ መቆራኘት የሚለው ሀሳብ ከጥቂት ዓመታት በፊት በንግስት ዘውዲቱ በአጼ ምኒልክ እንደዚሁም በልጅ እያሱ ዘመን እስከ ኃይለስላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። ማህበሩ ራሱ ያሰፈነው በወቅቱ ብዙ እስር ቤት፣ ፖሊስ፣ ጠበቃ፣ የመሳሰለው የህግ ስርዓት ባልተስፋፋበት ሁኔታ ሰው ግን እርስ በርሱ ተጠባብቆ የሚተዳደርበት ራሱ የፈጠረውና ያሰፈነው የህግ ስነ ስርዓት ነው። እንግዲህ በዛ ታሪክ ላይ የምንመለከተው አንድ የቆሎ ተማሪ የአንድ የጭቃሹ ሚስት ያማግጣል። ይደረስበታል፣ ተማሪው ይሄ ጭቃሹም ይደርስበታል። ጉዳት ከማድረሱ በፊት ግን ሰዎች መጥተው ልብሱን ያቆራኙና አስራ አምስት ቀን ተጉዞ ንግስት ችሎት፣ በዛ ዘመን ዙፋን ችሎት ይባላል፣ ዙፋን ችሎት ላይ ቀርቦ ተመዋግቶ እንግዲህ ራሱን ነጻ መውጣት ይጠበቅበታል። ግን ያን ሁሉ የሚሄደው ያቺን በልጅነቱ ያጣትን አንዲት ፍቅረኛውን ለማግኘት ነው። ስለዚህ በአጭሩ ቁራኛ የፍቅርና የፍትህ ቁርኝት የሚያሳይ ፊልም ነው። በርከት ያሉ ኢትዮጵያ ውስጥ የሚሰሩ ፊልሞች መቼታቸውን በአሁን ዘመን ላይ የሚያደርጉ ናቸው ዘመናዊን አኗኗር ዘመናዊን ሁኔታ ለመዳሰስ የሚሞክሩ ናቸው። አንተ ግን በርካታ አመታትን ወደኋላ የተመለሰ ታሪክ ነው መምዘዝ የመረጥከው ለዚህ ምክንያትህ ምንድን ነው? ከዘመኑ ይልቅ ያለፈው ታሪክ ማንነታችን በደንብ ይታይበታል፣ ይንጸባረቅበታል ብዬ ነው ማም ነው በዘመኑ ወደዚህ ቅርብ በመጣን ቁጥርን በመጣን ቁጥር በምዕራባዊያን አስተሳሰብ ጫና የተፈጠረበት ራሳችንን ያጣንበት አርት ላይም ስንፈልጋት አርት ብዙ ጊዜ የምዕራባዊያን ነጸብራቅ አርገን የምንወስድበት እጂ የራሳችንን ማንነት የማንፈልግበት እየሆነ ይመጣል፣ የሚል የግል እምነት አለኝ። አንዳንድ ጥናቶችም ለዛ ነው የሚያሳዩት። ስለዚህ በምዕራባውያን ጡጫ ወይም ጫና ያላረፈበት ታሪክ ወደ ኋላ በጣም በቻን ነው በጣም በሄድን ቁጥር እውነተኛውን ማንነታችንን፣ ፍልስፍናችንን፣ ባህላችንን እናገኛለን። እዛ ውስጥ ደግሞ አርትንም ራሷን እናገኛታለን። ለዛ ነው እንግዲህ መስዋዕትነት ቢያስከፍልም ትንሽ ወደ ኋላ ቆየት ያለ ታሪክ ማንሳት የፈለግኩት በግብረ ሜላት ልበወ ነፍስ ሳይባን አንስት ክሌቲ አኮኑ ነጸርም ካላት ይ አንስት ትንሣኤ ከመቀዳሚ ጠየቀ ይካ ነገሥት ስለ አረገ ፍርድ ቀጠኒ በኦመ ቁራኛ ፍቅር ፈትለ ከማሁ ርኢነ አንድ አረብ ጨምርበት እጣነ ሞገር እጣነ ሞገር ፍርድ ቀጠኒ በኦመ ቁራኛ ፍቅር ፈትለ ከማሁ ርኢነ ፍታው ወደ ኋላ መለስ ብትልም ባነሳኸው ታሪክ ውስጥ በአጽመ ታሪክ ውስጥ ግን ለዚህ ዘመንም ሰው ለዚህ ዘመንም ተመልካቾች የሚሆን መልእክት ሰንቀ የተመለስክ ይመስለኛል። በዚህ ፊልም ውስጥ ማስተላለፍ የፈለግከው ዋና መልእክት ምንድን ነው? እንግዲህ ብዙ ጊዜ ውስጤን የሚጎተጉተኝ ወይም ውስጤን የሚያሸንፈኝ ሀሳብ፣ ትምህርት ቤት ላይ የምንማረው በምዕራባዊያን ካሪኩለም ነው ወይም ስርዓተ ትምህርት ነው። አስተሳሰባችን ሁሉ እሱ ነው። ግን ጠለቅ ብሎ ላሰበ ሰው ብዙ ምቾት የለውም። በትክክል ማንነታችን ምንድን ነው ብለን ስንጠይቅ በጣም የሚያስገርም ነገር እና ቃል እና ያለን ለምሳሌ የቅኔ ትምህርት ቤት የቆሎ ተማሪው ጎበዜ ቅኔ ተማሪ ነው። ስለ ቅኔ ማብዙ ሰው ደንታ የለውም። ግን ቅኔ በጣም የረቀቀ አንድ የስነ ቃል ደረጃ ነው። ሰው ታሪክ ተነግሮት ወይም በዚህ ጉዳይ ላይ እስቲ ቅኔ ዝረፍ ተብሎ ሳይጽፍ ሳያነብ ስፖንታኔስ ወይም ግብታዊ ሆነ እዛው አቀነባብሮ በጣም የተመረጡ የተሞረዱ ቃላቶችን ገጣጥሞ ሰምና ወርቅን አንድ ላይ ያቀነባብረው ሁለት መልእክት ያላቸውን ነገሮች ሲገጥምና እዛው ፍልስፍናውን ሲያቀርብ ይሄ በጣም ትልቅ ማስተር ፒስ ነው። በውጭ ዓለም ትልልቅ ማስተርፒስ ሰሩ ተብሎ እንደሚባለ ሁሉ የቅኔ ማስተር ፒሶች አሉ። ግን ያ እዚሁ ኛው ማህበረሰብ ውስጥ ያደገና የቆየ የብስለት ደረጃ ነው። ፊልማችን ከዛ መማር አለበት ፍቅር ፍትህ አንድ ላይ ተቆራኝተው በማሳየት እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ መቶ ዓመት ሄደን እንማር። ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ መቶ ዓመት ሄደን ወደኋላ እንማር ለማለት የሞከርኩት ስራ ነው። በእንታ ስማለ ማርያም ስላቻሩ እግዚአብሔር ናግባና ገብስ ፈትግልኝ ከርታታ ኢትዮጵያ ውስጥ አሁንም በፖለቲካው ዘርፍ ስናይ የሙግት የንትርክ ነጥብ ደው ታሪክ በአንጻሩ ደግሞ አንተ ከታሪክ ውስጥ መስማሚያ መነጋገሪያ ዘዝ እየሞከርክ ነው። የታሪኮቹን ትክክለኝነት ለማረጋገጥ ምን ያክል ርቀት ትሄዳለህ? ብዙ ጥያቄ ነው። እንግዲህ በዋናነት አንድ ታሪክ ሲሰራ፣ እንደዚህ አይነት ታሪክ ላይ የተመሰረተ ነገር ሲሰራ ሪሰርች ያስፈልጋል። እንግዲህ ያው ሪሰርች ሪሰርች ሪሰርች ነው የሚባለው። ሪሰርች በደንብ መስራት አለብን ተአማኒነቱን ለማምጣት ንግግሩ ሊሆን ይችላል፣ ጊዜው ሊሆን ይችላል፣ አልባሳቱ ሊሆን ይችላል፣ አስተሳሰቡ፣ ግዝፈቱ ምን ያህል ቦታ ያን ይችላል። ግን ይሄን መሰል ብዙ ህጎች ነበሩ። አውጫጭኝ የሚባል አፈርሳታ የሚባል ሌባሻይ ሁሉ ህጎች አሉ። እነዛ ነገሮች በጊዜያቸው ሰርተዋል። አሁን የኔ እምነት ከቁርኘት ለምሳሌ ስለ መቆራኘት ስለሰራው እንደገና ሰው መቆራኘት ይጀምር ለማለት አይደለም። ግን በወቅቱ ሰው እንዴት ነው ልብሱ ተቆራኝቶ የነበረውን ቂም ችሎ አብሮ መሄደው? እዛ ብስለት ላይ እንዴት ደረሰ? ያ በጣም ማንንም ሰው ቆም አድርጎ ያሳስባል። ኢትዮጵያውያን ብቻ አይደለም፣ ወይም አፍሪካውያን ብቻ አይደለም። አውሮፓውያን ራሳቸው ቆም ብለው ማሰብ አለባቸው። አንድ ምስራቅ አፍሪካ ውስጥ ያለች አንድ ሀገር ላይ ሰዎች ልብሳቸው ተቆራኝቶ፣ ያኔ ለፍትህ ሲሄዱ ቂማቸውን ትለው፣ በቃ ልብሳቸው ከተቆራኘ ምንም ማድረግ ስለማይችሉ የፍትህ አካል ድረስ እስከሄዱ ድረስ ይቻቻላሉ እንጂ አንዱ ሌላውን አይጎዳም። እንዲያውም በዳይ ከሞተ ተበዳይ ስለሚጠየቅ ተጠንቅቆ የተንከባከበው እንዳይሞተ አድርጎ ነው ፍርድ ላይ የሚወስደው። ይሄ ፊልም ነው ለኔ በየትኛውም መልኩ ብንመለከተው። ስለዚህ እንደዛ አይነት ታሪኮችን ነው እኔ ከዚህ። ግሎካል ይባላል፣ ከሎካል ተነስቶ ግሎባል የሚሆን ማለት ነው። ግሎባል ዓለም አቀፍ፣ ሎካል ደሞ ቁንጽል ነው። ግሎካል ይሉታል። ከሎካል ተነስቶ አንዳንድ ነገር ግሎባል ይሆናል የሁለቱ መርጅ ማለት ነው። እንደዚህ አይነት ሐሳቦችን ነው ብዙ ጊዜ የሚፈልገው ራሴን ሳለቅ ከራሴ መነሻ ሐሳብ ይዤ ግን በአፍሪካ በኢትዮጵያ ከዛ በአፍሪካ ከተቻለ በዓለም helow jigjiga helow goday helow qabri dahar helow dhagax buur helow diri dhabe helow shimi gabina v o a gabina gabina gabina waxaad yeah. <laughs> dhegaysanaysaan <-bina>, gabina v o a a ወደ ተከታዩ ዘገባ ነው የምናልፈው በማህበራዊ ድረገጾች ላይ የተሰበሰቡ የቮልስ መኪና አፍቃሪዎች በነገው ዕለት በአካል ተገናኝተው ለመተዋወቅ ከቮልስ መኪና ጋር ያላቸውን ትዝታዎች ለመጋራት እና ሽርሽር ለማድረግ ማቀዳቸው ታውቋል በነገው ዕለትም አንድ መቶ ሀምሳ የሚሆኑ ቮልስ አገኖች በአዲስ አበባ ቦሌ ጀምረው በመስመር በመጓዝ ትዕይንት ያሳያሉ የደራሲ በዓሉ ግርማና የቀዳማዊ ኃይለ ስላሴ ከስልጣን ሲወርዱ የተጓዙባቸው ቸው ቮልሶችም ተሳታፊዎች እንደሆኑ ተሰምቷል። ኤደን ገረመው ከአዘጋጆቹ መካከል ነስረዲን መሐመድን አነጋግራ ተከታዩን ዘገባ ይዛለች። በኢትዮጵያ የአውቶሞቢል ታሪክ ውስጥ አስራ ዘጠኝ መቶ አንድ ከገባችው የአጼ ምኒልክ አውቶሞቢል በኋላ አውቶሞቢሎች በግለሰቦች እጅ ለመድረስ ከግማሽ ምዕተ ዓመት በላይ ፈጅቶባቸዋል። ከ1950ዎቹ በኋላ መኪኖች ወደ ኢትዮጵያ መግባት ሲጀምሩ የጀርመናዊው ፈርዲናንድ ፖሽ ንድፍ የሆነችው ቢትልስ ቮልክስዋግን የዘመኑ ድምቀት ነበረች። የጀርመናዊው ፈርዲናንድ ፖሽ ንድፍ የሆነችው ቢትል ቮልስዋግን የዘመኑ ድምቀት ነበረች። ከዚያን ጊዜ ጀምሮ እስካሁን ድረስ በኢትዮጵያ ከተሞች ላይ እየተጓዘች አገልግሎት የምትሰጠው መኪና ታዲያ በማህበራዊ ድረገጾች ላይ የቮልስዋግን አፍቃሪዎች ስብስብ ኖሯታል። ይህ ስብስብ በነገ ዕለት የቮልስዋግን ትዕይንት ለማድረግ አቅዷል። ነስረዲን መሐመድ የዚህ የማህበራዊ ድረገጽ ቡድን መስራችና ከፕሮግራሙ አዘጋጆች መካከል አንዱ ነው። ኦንላይን ባለን ኮሚኒቲ በእድሜ ትልልቅ ሰዎች አሉ ወጣቶችም አሉ። እንዲሁም መካኒኮች፣ ቀለም ቀቢዎች፣ ኤሌክትሪሽያኖች፣ ስፖርት መኪና አፍቃሪዎች፣ ተወዳዳሪዎች፣ በጣም ብዙ የመኪና እና እስፔሻሊ ከቮልስዋገን ጋር ግንኙነት ያላቸው ብዙ ሰዎች አሉ። እኛ ፐርሶናሊ፣ ጓደኛዬም ዳግምም ለቮልስ ልዩ ፍቅር አለን እና ቮልስዋገን ያላቸው ሰዎች ልዩ አታችመንት ነው ያላቸው ከመኪናዋ ጋር ብዙ አመት አብራ ስለምትቆይ እንደ ልጅ ነው ስታየ፣ በቤተሰብ ውስጥ ከአጎት ከአባት ከእናት እንዲሁም ከአያት እየተወረሰች የምትሄድ መኪና ነች ነው። በዛም የተነሳ ትልቅ የሆነ ሴንቲሜንታል ቫሉ አላቸው መኪኖች ከሌሎች መኪኖች በተለየ ሁኔታ እና እኛም ፐርሶናሊ ፍቅሩ ስላለን ኦንላይን ኮሚኒቲ ክሬት አደረግንና እንዲህ አላሰብንም ነበር በእርግጥ መጀመሪያ ላይ። አሁን እያደገ መጥቶ እያደገ መጥቶ ሶሻል ሚዲያ ሪቹ ከሁለት መቶ ሺህ አልፏል። የኮሚኒቲው ማለት ነው። ኮሚኒቲ ውስጥ ያሉ ሰዎች አብዛኞቹ ፕሮባብሊ ከሰማንያና ከዘጠና ፐርሰንት በላይ ቦልስ አላቸው። ብዙ አይነት ቫሪሽን አለ። አብዛኛው ቢትል ቢሆንም ትራንስፖርተር ያላቸው አሉ፣ ቫሪያንት ያላቸው አሉ፣ ካርመንጊያ አለ። ብቻ የቦልስ መኪና አድናቂዎች ናቸው እኛ ኮሚቴ ውስጥ በብዛት የሚገኙት። በተጨማሪም ደግሞ ቦልስ መኪና የሌላቸው ነገር ግን ለመኪናዋ ልዩ ስሜት ያላቸው ሰዎች በኢቨንቱና በ ኮሚኒቲ ላይ አክቲቪ ይሳተፋሉ። በነገ እለት ታሪካዊ የሆኑ ቮልስ ዋግኖችም ተሳታፊ ናቸው። እንደነገርኩሽ ቮልስ ልዩ ታሪክ ነው ያላት እኛ ሀገር ላይ በኃይለሥላሴ ዘመንም በደርግም በኢህአዲግም ዘመን ትነዳለች። የተለያዩ የመንግስት ባለስልጣናት፣ ታዋቂ ሰዎች ብላጅች ሀገር ባለውለታ የሚሆኑ ትልቅ ሰዎች ያሽከረከው አካል በምርጫ አሁንም ብዙ አሉ። ታሪካቸው ብዙ ያልተነገረ እና ኢቨንታችን ላይ እነዚያ መኪኖች ጋብዘናል። እንደ ምሳሌ ያህል አቶ ባሉ ግርማ ደራሲው ሲያሽከረከራት የነበረችው መኪና ትመጣለች። ቀዳማዊ ኃይለ ሥላሴ ከስልጣን ሲወርዱ የተነዳቸው መኪና ትመጣለች። እሷን ቦልስ ብዙ ሰዎች በብላክ ኤንድ ዋይት ስላዩት ነጭ አድርገው ነው የሚያስቧት። ላይት ብሉ ከለር ነው ያላት። እሷም ትመጣለች። እንዲሁም ከአመት በላይ የተነደች ሌላም ቦልስ አለች። ብዙ ሰዎች ይገኛሉ። ይህ የቮልክስዋገን መኪኖች ትዕይንት ድሮም ዘንድሮም በሚል ርዕስ የሚከናወን ሲሆን የተለያዩ መርሃ ግብሮችን ያካትታል። ኢቨንቱ የሚዘጋጀው ቦሌ ፍሬንድሺፕ ሱፐርማርኬት ኮን የሚገኘው ፓርኪንግ ኤሪያ ላይ ነው። ቅዳሜ ከሰዓት መሽቀል ነው የሚዘጋጀው። በመርሃ ግብሩ መሰረት የእርስ በርስ ፕሮግራም ይኖራል። የፎቶግራፍ ፕሮግራም ይኖራል። የሚዲያዎች ኢንተርቪው ይኖራል። ከሀገር ውስጥም ከዓለም አቀፍ ሚዲያዎችም ከእነሱ ጋር ቆይታ ካደረግን በኋላ በቦሌ ተያይዘን በመውጣት የመንገድ ላይ ሽርሽር ለማድረግ አስበናል። በቀጣይ ደግሞ ብዙ ስራዎችን ለመስራት አስበናል። ይህንን ኮሚኒቲ እያጠናከርን የተለያዩ ዝግጅቶችን በማዘጋጀት የመኪና ቱር፣ የቦልስ ውድድሮች እና ቦልስ እና ተያያዥ በሆኑ ጉዳዮች ላይ የሶሻል ሚዲያው ኮሚኒቲ እያደገ ሲመጣ የተለያዩ ሀሳቦች መቅረባቸው ለማይቀር መሽን እያጠናከረን ይህንን ቀጥልናል ማለት ነው። ነስረዲን ቮልስዋገን ኢትዮጵያ የተሰኘውን ይህን የማህበራዊ ድረገጽ እንቅስቃሴ በቀጣይ ሕጋዊ ማህበር የማድረግ ሀሳብ እንዳላቸው አጫውቶኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ቮልስዋገን ነክተሻል። በልጅነታችን እንግዲህ ሰፈር ውስጥ ብዙ እናይ ነበረ። በዝግጅቶቻችን ላይ የሚኖሯችሁን አስተያየት በፌስቡክ አትቪ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ወይም በመጠቀም አድርሱን። ጋቢና ቪኤ አት ቪኤ ኒውስ ዶት ኮም ብላችሁ ኢሜይል አድርጉልን። ጋቢና ቪኤ ብላችሁ ደግሞ የኢንስታግራም ገጻችንም ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉ ደውሉና፣ ለጋቢና ቪኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። አድማጮች፣ እንግዲህ የዛሬው የጋቢና ዝግጅታችንን እዚህ ላይ አጠናቀን ልንሰናበት ነው። ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማ ና ኤደን ገረመው ከሞቅቤል ያቤሮ ጋ ነበርን። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት፣ ደህና ዋሉ። Radio Sagale America.